ማህደረ ዜና እንደ እምነት፣ ባህል፣ ልማድ፣ ወጉ በሰላም የመድረስ ደስታ፣ ምርት የማፈስ ምስጋና፣ አንዱ ከሌላው የመገናኛ ፌስታ በሆነ ነበረ ኢሬቻ። ዘንድሮ ግን ኢትዮጵያ እንደገና ደም ፈሰሰችበት የዋህ ንጹሐን ዜጎቿን በጣሙን የወደፊት ተስፋ ወጣቶቿን ህይወት ቀጨችበት። የመንፈሳዊውን በዓል ጥቅል መልእክት መንፈሳዊነቱንም አረከሰችበት። ቢሾፍቱም በደም አበላ ታጠበች፣ ባስከሬን ጎደፈች። እንዴት እና ለምን? ከዚህ በፊት ብዙ ጊዜም ብዙዎች በብዙ ምክንያት ልክ እንደኛ ጠይቀዋል። ዛሬም መልስ እስኪገኝ ምናልባት ወደፊትም እንጠይቃለን። ላፍታም አብራችሁን ቆዩ። የሟች ቁስለኛው ቁጥር አወዛጋቢ ነው። መንግስት የሚቆጣጠራቸው መገናኛ ዘዴዎች የሟቾቹን ቁጥር 52 ይላሉ። ማህበራዊ መገናኛ ዘዴዎች፣ ተቃዋሚዎችና የፖለቲካ አቀንቃኞች ግን ከ175 እስከ 700 ያደርሱታል። ሰው የመሞት መገደሉ ምክንያትም እንዳከራከረ ነው። የመንግስት ባለስልጣናት በሚቆጣጠሯቸው መገናኛ ዘዴዎች እንዳሉት የጸጥታ ኃይላት በተኮሱት ጥይት የተገደለ ሰው የለም። የአይን ምስክሮችና ተቃዋሚ ፖለቲከኞች ግን የመንግስትን መግለጫ ሐሰት ይሉታል። የኢትዮጵያ ፌዴራዊ ዲሞክራሲያዊ አንድነት መድረክ መድረክ በአጭሩና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር የቀድሞው የኢትዮጵያና የፓን አፍሪካ ምክር ቤቶች አባል አቶ ገብሩ ገብረ ማርያም ኡቱራም የመንግስትን መግለጫ ውሸት ከሚሉት አንዱ ናቸው። እንግዲህ መቼም ከእኛ መንግስት አንድም ቀን በሀቅ ላይ የተመረኮዘ መግለጫ ሲሰጥ አላየንም። ይህም የተለመደው ውሸት ነው። ትንሽ እውነታ ያለችው ከዛ ውስጥ ሰዎች ገደል ውስጥ ገብተው መሞታቸው ነው። ነገር ግን ለዛ ገደል ውስጥ መግባት መንስኤ የሆነው የመንግስት የፀጥታ ኃይሎች የተኮሱት ተኩስ ነው። በዛ ጥይትም ደግሞ ሰዎች ተገሏል። ከማህበራዊ ሚዲያ በምናገኝ መረጃ መሰረት ከሰባት መቶ በላይ ሰዎች ተገሏል። የቀድሞ የኢትዮጵያ አንድነት ለዲሞክራሲና ፍትህ አንድነት በአጭሩ ፓርቲ ባለስልጣንና የፖለቲካ ተንታኝ አቶ አስራት አብርሃም ይጠይቃሉ ለሰላማዊ ተቃውሞ ተኩስ መክፈት ለምን አስፈለገ እያሉ እዛ የሄዱ ጓደኞችም ስለነበሩ በስልክም በተለያየ መንገድም ለማጣራት እንደመኮርኩት ሰላማዊ ሆነ የህዝብ ተቃውሞ እንደነበረ በዚህ ምክንያት ደግሞ ያው ተኩስ እንደተሰማና ህዝቡ ወደ እርስ መረጋገጥ እንደገባ ብዙ ችግር እንደነበረ በዛ ምክንያት ብዙ ሰው ህይወት እንዳለፈ ሰምቻለሁኝ። ይሄ ነገር በጣም ያሳዝናል። በጣም ወደ ተኩስ የሚወስድ ነገር ነበረ ብዬ አላስብም። ምንድን ነው የሚያደርጉት ዝም ቢላቸው ኑሮ ምን ያን ያህል ምን ይፈጠር ነበረ የሚለው ነገር ነው የሚታየኝ። የህግ ፕሮፌሰርና የሰብአዊ መብት ጉዳይ አጥኚ ዶክተር አወል ቃሲም አሎ የሟቾቹ ቁጥር አምስት መቶ መድረሱን የሚጠቁሙ መረጃዎች እንደደረሳቸው አስታውቀዋል። ይሁንና የሟች ቁስለኞቹን ትክክለኛ ቁጥር የመሞት መቁሰላቸውን እውነተኛ ምክንያት ለማወቅ ጊዜ ይፈጃል ባይ ናቸው። ግን የሆነው ለምን ሆነ? በሚሊዮኖች የሚቆጠር ህዝብ በተሰበሰበበት ሁኔታ ሰው ወይም ሊገድል የሚችል ጠመንጃ ነው የተተኮሰው፣ እንኳን ባይባል ከሄሊኮፕተር እና ከመሬት ጢስም ቢሆን ነሰሰሪ ወደዛ አይነት ነገር ሊያመራ እንደሚችል መንግስት ማወቅ መቻል ነበረበት። አያውቅም ተብሎ ሊታሰብ የሚችልበት ሁኔታ ሊኖር አይችልም። መንግስት የሚሰራው አንዱ ትልቁ ስራ የህዝቡን ደህንነት መጠበቅ እስካሁን ድረስ የህዝቡን ደህንነት መጠበቅ ማለት ደግሞ እንደዚህ አይነት በሚሊዮኖች የሚቆጠሩ ህዝቦች በሚሰበሰቡበት በዓላትም ሆኑ ሌሎች ስብሰባዎች ላይ በምን አይነት መልኩ ሊፈጠሩ የሚችሉ ችግሮችን መቆጣጠር እንዳለበት መንግስት ቀድሞ ማሰብ አለበት እዚህ አይነት ጉዳይ ላይ ይሄ አሁን ቀድሞ የማሰብ ያለማሰብ ብቻ ሳይሆን እኔ እንዳይመስለኝ ሆም ብሎ ይሄ ችግር እንዲፈጠር የተደረገበት ሁኔታ እንዳለ ነው የምገምተው። አቶ አስራትም መንግስት ኃላፊነቱን በአግባቡ አልተወጣም ባይ ናቸው። መንግስት ባለበት ኃላፊነት የሚወስድ አካል ባለበት አጋገር እንዳይፈጠር ደግሞ የማድረግ ኃይል አቅምም ያለው መንግስት በመሆኑ በጣም ያሳዝናል። ይሄ ነገር በመፈጠሩ ማለት ነው። አቶ ገብሩ ከተማ ለሳምንት ያህል በመከላከያ ሰራዊት ተወጥራ ነበር ቢሾፍቱ። ሕዝባቸው ሌሎች ብሔር ብሔረሰቦችን ጨምሮ በሰላማዊ መንገድ በዓሉን እያከበረ እያለ ለይስሙላ የፈጠሯቸው አባገዳ የሚባሉትና ኦፔዴዎች ከአዴግሀት ጋር ሆነው የፈጠሩት አባገዳዎች ንግግር እናደርጋለን ሲሉ አይቻልም ብሎ እንቢተኝነት በማስተጋባታቸው ያኔ ተኩስ ሲጀመር ነው ይሄ ሁሉ ሊፈጠር የቻለውና ሀቁ ይሄ ነው። በዓሉን ለማክበር ቢሾፍቱ የነበረውም ወጣት ይህን ያረጋግጣል። እኛ አመት በዓሉን ልናከብር ነው የመጣነው እንጂ ይሄ ጦር ሜዳ አይደለም። ያው በመንሳሪያ ነው የምንጠበቀው እንደ ከብት። ይሄ ወይ ጠረፍ አይደለም። እያስፈራሩን ነው ደግሞ ያው ቅሬታውን ስታነሳ መጥፎ ግድያ ነው የምትገደው፣ ትታሰራለህ። 2009 የአምናው ተቃውሞ ግጭትና ግድያ ያደረሰው ጥፋት የሚያነጋግርበት ግጭት ግድያው የከፋ ጥፋት እንዳያደርስ የሚሰጋበት መፍትሄ የሚጠቆምበትም አመት መስሎ ነበረ። ገዢው ፓርቲ ኢህአዴግ በተለይ ኦሮሚያ መስተዳደር የባለሥልጣናት ሹምሽር በማድረግ መፍትሔ ያለውን እርምጃ መውሰዱን ያሳወቀበት፣ ተቃዋሚዎች ትክክለኛ የሚሉት መፍትሔ እንዲገኝ የጠየቁና የሚጠይቁበት አመት መስሎም ነበረ። አልሆነም። የትናንቱ ግድያ ጥፋት ዘንድሮም አምና፣ ምናልባትም የከፋ መሆኑ እንጂ ለኢትዮጵያውያን አሳዛኙ ድቀት እና እንደገና እስከ መቼ ነጋሽ፣ ይህንን ኢህአዴጎችን በአጠቃላይና ህዋትን በተለይ ብትጠይቅ ጥሩ ይመስለኛል። የዚህ ሀገር ህዝብ እርቂት መቼ ነው የሚያቆሙ? መቼ ነው እነዚህ ሰዎች ቆም ብለው አስሮ እንደ ሀገር ባለ ድርሻ አካላትን አወያይቶ ሀገር ሰላም ሆና ህዝቦቿ በሰላም የሚኖሩባት የሚያደርጓት መቼ ነው? ይህንን እነሱን ብትጠይቅ ይሻላል ዶክተር አወል አሁን ባለው ስርዓት መዋቅር ውስጥ እኮ ይሄ ህዝቡ ላነሳቸው መሰረታዊ የዲሞክራሲ፣ የህግ የበላይነት፣ የፍትህ ጥያቄ መልስ ሊገኝ የሚችልበት ሁኔታ እኮ የለም። ኢህአዴግ ላለፉት ሀያ አምስት አመታት ነገሮችን ወዲ ወዲያ በመቀየር የስርአቱን ችግር የግለሰቦች ችግር በማድረግ እድሜውን ይህን ያህል ማራዘም ችሏል። አይ ቲንክ አሁን በኋላ ያ አይነቱ ሁኔታ ሊሰራ የሚችልበት ሁኔታ ያከተመ ይመስለኛል። አቶ አስራት፣ ይሄ ስርአት ስልጣኑን በሰላማዊ መንገድ ከሚያስረክብ ያው የዘር ግጭትም ተፈቶች ሀገር እንድትበታተን የሚፈልግ ነው ይመስለኛል። በቀላሉ ስልጣን የመልቀቅ ነገር አይታይም። ስለዚህ አሁን ለሚፈጠሩ ያሉ ብዙ ለህዝብ ግጭትም የሆን አጠቃላይ እንደዚህ አይነት ህይወት በመጥፋት እየተፈጠረ ያለው በስርአቱ ግትርነት ነው። ዶክተር አወል እንደሚሉት በስልጣን ላይ ያለው ፓርቲ ለኢትዮጵያ ፖለቲካዊ ቀውስ ሁነኛ መፍትሄ ያመጣል ተብሎ የሚታመንበት ጊዜ አልፏል። መንግስት ለህዝቡ ጥያቄ የሰጠና የሚሰጠው መልስም እንደ ዶክተር አወል ትንታኔም የሀይል እርምጃ ነው። ዋናው አይ ቲንክ ህብረተሰቡ እያቀረበ ያለው ጥያቄ ስርአቱ ኢምፕሪንሲፕል ህዝቡን ሊወክል አይችልም። ህዝቡን መወከል ባለመቻሉ ደግሞ ዴሞክራሲያዊ በሆነ መልኩ የህግ የበላይነት፣ ሰብአዊ መብት፣ ፍትህ በተከበረበት ሁኔታ እዛ አገር ላይ ማስተዳደር የሚችልበት አጋጣሚ ሊኖሩ አይችልም። ስለዚህ ጥያቄው ኢንፌክት ምንድን ነው? መሰረታዊ የሆነ የስርዓት ለውጥ ጥያቄ ነው ማለት ነው። ያን የስርዓት ለውጥ ጥያቄ ደግሞ ስርዓቱ ውስጥ የነበሩ በተለይም በሴኪሪቲ እና በፖሊስ ውስጥ የነበሩ ሰዎች፣ ለምሳሌ ኦሮሚያ ውስጥ እንደተደረገው መሪ በማድረግ ያንን መሰረታዊ የሆነ ፖለቲካዊ ጥያቄ ሚሊተራይዝድ በሆነ ሴኪሪታይዝድ በሆነ አካሄድ ልትፈታው አትችልም። ያ የሚያሳየው ምንድን ነው? ያ ብቻ አይደለም፣ ይሄ አሁን ትላንትና የተወሰደው እርምጃ የሚያሳየው መንግስት ይሄንን ችግር በኃይል ብቻ ለመፍታት የቆረጠ መሆኑን ነው የሚያሳየው። ትላንትና የተፈጠረው ነገር አይ ቲንክ በዛ ሀገር ታሪክ ውስጥ እጅግ በጣም ጥቁር ከሚባሉ ቀናት በተለይም በሀያ አንደኛው ክፍለ ዘመን ከተፈጠሩ ጥቁር ቀናት አንዱ ነው ህዝብ ወደዚህ በዓል በሚሄድበት ጊዜ ለአብዛኛው ህዝብ መንፈሳዊ በዓል ነው። እገደላለው እሞታለሁ ብሎ አስቦ አይደለም። ሰው የሚሄደው ስለ ማንነቱ ለማሰብ ነው የሚሄደው። ስለ ሀገር ሁኔታ፣ ስለ ሰው ልጅነት ለማሰብ ነው የሚሄደው። ከአካባቢ ጋር ከመሬት ጋር ያለውን መሰረታዊ የሆነ ትስስር ለማሰብ ነው የሚሄደው። እረቻ ማለት ያ ነው እና እንደዚህ አይነት መንፈስ ያለው በዓልን ፖለቲሳይዝ ለማድረግ በመሞከራቸው የተፈጠረ ችግር ነው ይሄ። አቶ አስራትም ተመሳሳይ እምነት አላቸው። ይሁንና የአሁኑ ጠብ ግጭት ግድያም የጎሳ መልክና ባህሪ እንዳይዝ፣ አንዳንድ ተቃዋሚ ወገኖችም እንዲጠነቀቁ፣ የሀገር ሽማግሌዎች የሃይማኖት አባቶችና ታዋቂ ግለሰቦች ጣልቃ እንዲገቡም አቶ አስራት ይመክራሉ። ስርአቱ በአንድ በኩል ስርአቱን የሚቃወሙ አንዳንድ ጽንፈኛ ሀይሎች ስለሆነ፣ በሌላ በኩል እየሄዱበት ያሉ ጉዳይ ነው የሚመስለኝ ስለዚህ የሚታየኝ ምንድን ነው ይሄ ለስልጣን ተብሎ የሞተው ሞቶ ያልቆ አልቆ ወደ ስልጣን እንምጣ የሚለው አካሄድ ይሄ ፈጽሞ ኢትዮጵያዊነት ሰብአዊነትም ያለው ጉዳይ አይደለም ሁሉንም በሚያስማማ መንገድ ነው ይሄ ስርዓት ለውጥ መምጣት ያለበት ስለዚህ ነው የሚታየኝ ነገር እንዳማራጭ አሁን ከፖለቲካ ሀይሎች ውጭ የሆነ ንግግር ያስፈልጋል ስለዚህ የሀገር ሽማግሎች የሃይማኖት መሪዎች በየአካባቢው መነጋገርና መሰባሰብ መቻል አለባቸው። የፖለቲካ ኃይሎች ከዚህ በኋላ እኔ እጃቸው ቢያውጡ ነው የሚሻለው። ዶክተር አወል የስርዓት ለውጥ ቢመጣ እንኳን አማራጭ ኃይል መኖሩን ያጠያይቃሉ። ከአሁን በኋላ ይሄ ስርዓት የኢትዮጵያን ሕዝብ የመምራት ልጅት መሲ ወይም ደግሞ የሞራል ልዕልና አለ ብሎ ማሰብ እጅግ እጅግ በጣም አስቸጋሪ ነው። አይ ቲንክ ስርአቱ ውስጥ ያሉ ሰዎችም ይሄንን በደንብ የሚያውቁ ይመስለኛል። ይሄ አሁን ያለው ስርአት አማራጭ ሊሆን አይችልም ከተባለ ሌላ አማራጭ ሊሆን የሚችለው ምንድን ነው? አይ ቲንክ ላለፉት አትሊስት አስር አስራ አምስት ዓመታት አማራጭ ሊሆን የሚችል ሀይልን ይህ ስርአት ደብዛውን ለማጥፋት ቀን ክሬት ይሰራ ነበረ። በጣም ውጤታማ በሆነ መልኩ ማለት ይቻላል። ለዚህም ነው ይሄ ስርአት ሲቀር ቢባል አማራጭ ሊሆን የሚችል ምን አይነት ሀይል አለ የሚለውን ነገር ስታይ ብዙም ተስፋ የሚሰጥ ነገር አታይም። ያሉት ሀይሎች አንደኛ የርዕዮተ ዓለም ወይም ደግሞ የፖለቲካ አመለካከታቸው መሰረታዊ የሆነ ልዩነት አለበት። እና ኤሊቶቹ በመሀከላቸው ያለውን ልዩነት መሰረታዊ የሆነ ህዝቡ ውሳኔ የሰጠበት አይነት ልዩነት አድርጎ የሚያዩት ይመስለኛል። እና ጊዜያዊ የሆነ ማጎል ሰሩ የሚችሉበት መዋቅር የመፍጠርና እና በዛ መዋቅር ውስጥ ሽግግር ሊፈጠር የሚችልበት ሁኔታ የማመቻቸት አቅሙ ፍላጎቱም አልነበረም ማለት ይቻላል። አቶ ገብሩ ግን አሁንም ይማጸናሉ፣ እባካችሁ እያሉ ኢህአዴግን። ኢህአዴጎች እባካችሁ እችን አገር አትበትኗት። ቆም ብላችሁ አስቡ። ታሪክ ነገ ይጠይቀናል ሁላችንም እንደየ አድራጎታችን ስለዚህ ኢህአዴጎች እባካችሁ እባካችሁ እባካችሁ ቆሙ ብላችሁ አስቡ። የሀገራችን ሕዝቦች ብሔሮችና ብሔረሰቦች ለማጋጨት የሚደረገውም ፕሮፓጋንዳችሁ ይቁ። ግጭት ግድያውን ለማስቆም ወይም ከእስካሁኑ የከፋ ደም መፋሰስ እንዳይከተል ለማስወገድ አቶ አስራትና ዶክተር አወል እንዳሉት አብነቱም የስርዓት ለውጥ ሊሆን ይችላል። ለውጡ ወይም የለውጡ ሂደት ግን የተፈራውን ለማስቀረቱም ዋስትና የለም። ዶክተር አወል እንደሚሉት ግን ባለፈው አንድ ዓመት የታዩ ትብብሮች የሩቅም ቢሆን በጎ ተስፋ ፈንጣቂ ናቸው። ባለፈው አንድ ዓመት ጊዜ ውስጥ ግን እየተቀየረ ያለው በተለይም በኦሮሞና በአማራው ማህበረሰብ መካከል የነበረው ታሪካዊ ልዩነት ባለፉት ሀያ አምስት ዓመታት ኤክስትሪም ሲጠነክር የነበረው የጠነከረበት አንዱ ምክንያትም ያው ኢህአዴግ ከሚሰራው ከፋፍሎ የመግዛት ስትራቴጂ ማንጻር ነው። ይህ ሁኔታ ስግኒፊገንት በሆነ መልኩ እየተቀየረ የነበረበት ሁኔታ ነው። አሁን ያለው ሰው እንደምትሰማው በተለያየ አካባቢ አብረን መስራት ይኖርብናል። አንዱ ሲጎዳ የሌላውን ጉዳት እንደሆነ ሶሻል ላይ ግራውንድ ላይ እንደዛ አይነት ሴንትመንት አለ በጣም ጠንከራ የሆነ ያ ኦን ደግራውንድ ያለው ሴንቲመንት ላይ ያሉትን ኤሊቶች ፖለቲካ ፓርቲዎችን በተወሰነ ደረጃ እያነጋገረ ያለበት ሁኔታ አለ። ስለዚህ በሁለቱ ግሩፖች መካከል ትልቅ ኮንቨርጀንስ አለ፣ ወደ አንድ የመምጣት አብሮ የመስራት የመነጋገር ፖቴንሽያሊ ደግሞ ለሽግግር የሚያመች መዋቅርና በጀት አይነት ንግግሮች እየተደረጉ ነው። ስለዚህ ሁለቱ ግሩፖች መካከል እየተደረገ ያለው መነጋገርና መቀራረብ አይ ቲንክ ጌም ቼንጀር ነው የሚል አመለካከት አለኝ። የኢትዮጵያ መንግስት ትናንት የሞቱትን ለማሰብ የሶስት ቀን ብሔራዊ ሀዘን ማወጁ ተሰምቷል። ነጋሽ መሐመድ ነኝ። ቸር ያሰማን